የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አራተኛ ወንጀል ችሎት በአቃቤ ሕግና አራት የኦሮሞ ፌዴራላዊ ኮንግረስ አመራር አባላትን ጨምሮ በሀያ ሁለት ተከሳሾች መካከል ባለው ክርክር አምስቱን በነጻ አሰናበተ። አቶ በቀለ ገርባ በመደበኛው የወንጀል ሕግ መሰረት እንዲከላከሉ ሲወስን ሌሎች ተከሳሾች በሽብር ወንጀል በመሳተፍ በሚለው ድንጋጌ ስር ስር እንዲከላከሉ በይኗል። መለስካቸው አመሀ ዝርዝሩን ይዟል። ፍርድ ቤቱ ረፋዱ ላይ እንደተሰየመ አቃቢ ሕግ ያቀረበውን የክስ አቤቱታ በአጠቃላይና የእያንዳንዱ ተከሳሽ ተሳትፎ ነው የተባለውን የወንጀል ድርጊት አንብቧል። የቀረበውን ክስ ተከሳሾች ክደው መከራከራቸውንም ማስታውሶ የአቃቢ ህግን የሰውና የተለያዩ ማስረጃዎች በዝርዝር አሰምቷል። ፍርድ ቤቱ የቀረበውን ክስና አቃቢ ህግ ክስን ያስረዱልኛል ያላቸውን የሰዎችና የሰነድ ማስረጃዎች መዝኖ ብይን ሰጥቷል። በዚህ መሠረትም የኦሮሞ ፌዴራላዊ ኮንግሬስ የአመራር አባላት አቶ ጉርሜሳ እያኖ፣ ደጀኔ ጣፋ አዲሱ ቡላላ እና አቶ በቀለ ገርባ በጸረ ሽብር አዋጁ ስር የሽብር ወንጀል ፈጽመዋል በሚለው አንቀጽ ተከሰው የነበረ ቢሆንም አቶ ጉርሜ ሳያኖ፣ አቶ ደጀኔ ጣፋ እና አቶ አዲሱ ቡላላ በተከሰሱበት አንቀጽ ሳይሆን ከዚያ ዝቅ ባለ የጸረ ሽብር አዋጁ አንቀጽ ስር እንዲከላከሉ በይኗል። አቶ በቀለ ገርባን በተመለከተ ግን የቀረበባቸው ማስረጃ ሙሉ በሙሉ የሽብር ወንጀልን አያስረዳም በማለት በመደበኛ ወንጀል ህግ እንዲከላከሉ በይኗል። ከዚህ በተጨማሪም ፍርድ ቤቱ አቶ ጭምስ አብዲሳ፣ አቶ ፍራኦል ቶላ፣ አቶ ጌታቸው ደረጀ፣ አቶ አሸብር ደሳለኝና አቶ ሀልካሞ ቆንጮራ የተባሉ ተከሳሾችን መከላከል ሳያስፈልጋቸው በነጻ አሰናብቷቸዋል። አስራ ሶስቱ ቀሪ የተከሳሾች ደግሞ በተከሰሱበት የጸረ ሽብር አዋጅ ስር እንዲከላከሉ ፍርድ ቤቱ በይኗል። አቶ በቀለ ገርባ የተከሰሱበት የወንጀል ድርጊት ህገ መንግስታዊ ስርዓቱን በኃይል ለመናድ ጉልህ ያልሆነ ቅስቀሳ ተግባር ፈጽመዋል የሚል ነው። ይህ የወንጀል ድርጊት ዋስትና አያስከለክልም ሲሉ ጠበቆቹ የዋስትና ጥያቄ አቅርበው ነበረ። ከጠበቆቻቸው አንዱ አቶ አምሃ መኮንንን እንዲያብራሩልኝ ጠየቂያቸው ነበረ። ይህንን አቤቱታ ለማቅረብ ሞክረን ነበረ። ነገር ግን ፍርድ ቤቱ አንደኛ ቀኑ ሙሉ ብይኑ ሲነበብ ነው የዋለው። ከዚህ አንጻር በጽሁፍ አቤቱታ አቅርቡና ዐቃቤ ህግ አስተያየት ተሰጥቶበት እንዲሰጥበት አድርገን ወደ ውሳኔ እንሄዳለን ስለተባለ በነገ ሁለት ይህንኑ የዋስትና መብት ጥያቄውን በጽሁፍ ለማቅረብ ወስነናል። በመጨረሻም ፍርድ ቤቱ ተከሳሾች መከላከያቸውን ከነሐሴ ስምንት እስከ አስራ ሁለት ባሉት ቀናት እንዲያቀርቡ ትእዛዝ ሰጥቷል። መለስካቸው አመሀ La kaddin radio ka dis awawa